ከማህበረሰብ ለማህበረሰብ አስገዳጅ ቁጥጥር ለስሜታዊና ስነ ልቦናዊ ጉስቁልና የሚዳርግ የቤት ውስጥና የቤተሰብ ጥቃት ነው። በመጪው የአውሮፓውያን 2023 መጨረሻ በኩዊንስላንድ መንግስት ከሲቪል ወደ ወንጀል ህግ አስጠያቂነት እንዲሻገር ከውሳኔ ላይ ተደርሷል። ወይዘሮ ሰብለወርቅ ታደሰ በብሪስበን ኩዊንስላንድ የደቡብ ማህበረሰብ ማዕከል ማኔጂንግ ዳይሬክተር ይህንኑ አስመልክተው ያስረዳሉ። ከወይዘሮ ሰብለወርቅ ጋር ለውይይታችን መነሻ ያደረግነው አስገዳጅ ቁጥጥር መገለጫው ምንድን ነው በሚል ነው እንዲህ ይላሉ። ካሳውን አመሰግናለሁ። ስለድሉ በዚህ አጋጣሚ ይህ ወር በኩዊንስላንድ የዶሜስቲክ ፋሚሊ ቤት ውስጥ አመፅ የመከላከል ወር ተብሎ ነው የሚታሰበው ከሜይ አንድ ጀምሮ እስከ ሜይ ሰላሳ ማለት ነው። እንግዲህ ይህንን ስንነጋገር ይህንን ታሳቢ ያድርገን ሁላችንም በቤት ውስጥ የሚከሰት አመፅ ብዙ ጊዜ መከላከል የምንችለው ነገር መሆኑን እና በተከላከልነው ቁጥር አጥቂውም ተጠቂውም በጥቃቱን የሚያዩትም የቤተሰብ አባላት ሰላማቸውን የማግኘት እድላቸው እና የተሻለ ህይወት እንደሚመሩ እየተረጋገጠ ነው እና ከዛ አቅጣጫ እንዳልኩት አንደኛው የዶሚስቲክ ፋሚሊ ባለንስ ወይም የቤት ውስጥ አመፅ ተብለው ከሚጠቀሱት አንዱ የሰውነት ላይ ወይም በአካል ላይ የሚደርስ ጉዳት ነው። ሌላኛው ደግሞ በአስተሳሰብ የሰውን ወይም የግለሰብ ሴትም ወንድም ሊሆን ይችላል ማሰብ የራሳቸው አምላክ በሰጣቸው የመወሰን አቅም እንዳይወስኑ ማድረግ እና ህይወታቸውን አሁን ለምሳሌ በሴቷ ላይ እንደምናውቀው በአብዛኛው የቤት ውስጥ አመፅ ተጠቂ ሆነው የሚገኙት አልፎ አልፎ ወንዶች ቢኖሩም፣ ግን በዋናነት የሚጠቁት ሴቶች ናቸው እና በዚህም የተነሳ ብዙ ጊዜ ወንዶች በጮኝነት ወይ በጋብቻ ውስጥ እንዲሁም ደግሞ ከዛም ባሻለቀ በግንኙነት ውስጥ ባለው ጊዜ እንዲሁም ደግሞ በአንደኛው ቤተሰብ አካል በሌላኛው የቤተሰብ አካል ላይ የማሰብ ለምሳሌ ምን ለብሶ መውጣት እንዳለበት ይህን ስናወራ ልጆች ላይ ሳይሆን በዋናነት የሚያተኩረው ከአስራ ስምንት ዓመት በላይ ያሉ ወጣቶችም እንዲሁም ደግሞ ጎልማሳዎችም ከዚያ የሚያለፈ በግንኙነት ውስጥ ያሉ አዋቂ ሰዎች መሆኑን በዚህ አጋጣሚ መካከል ማድረግ ያስፈልጋል። ጠቀስኩት በመንፈስና በሰዎች የሳይኮሎጂ ላይ የሚደረግ ጉዳት ነው፣ ኮርሲቭ ኮንትሮል ማለት ይሄ ሕግ ሆኖ እንግዲህ ጸድቋል። ሕግን ግ ወደ ተፈጻሚነት የሚሄደው እንግዲህ በሚቀጥሉት ከሁለት ሺህ ሀያ ሶስት በኋላ ነው ማለት ነው። ተለይ አንድ ሰው የዚህ ያስገዳጅ ቁጥጥር ባህሪ እንዳለው በምን መልክ ሊገለጥ ይችላል? ሁለተኛስ ወደዚህ ወደ አስገዳጅ ቁጥጥር ባህሪ ምንጮቹ ምንድናቸው? ማለት ይቻላል በዋናነት ኮሬሲቭ ኮንትሮል የሚባለውን አይነት ወይም ደግሞ አስገደድ ወይም ማቆጣጠር፣ አንደኛውን ሰው ነፃነቱን መግፈፍ እና የቀን ተቀን ኑሮውን በዚህ ኮንቴክስት ስንመለከተው ወንዱ ለብዙ ጊዜ ወንዶች ባሎች ሚስቶቻቸው ላይ ጮኛማቾችም ወንዶች በአብዛኛው ማለት ነው ሴቶች ላይ የሚያደርሱ ተጽዕኖ ማለት ነው። ለምሳሌ ካለባበስ ይሄን ልበሺ፣ ይሄን አትልበሺ። አንዳንድ ጊዜ ለበጎነት ባልና ሚስትም ሆነ ጓደኛ ማቾች ሰጀሽን ሊሰጡ ይችላሉ። ግን የመጨረሻው ውሳኔ የሚሆነው በሴቷ ፈልጋ የራሷን የመጨረሻ ውሳኔ ስታደርግ እሱን ቁጥጥር ልንለው አንችልም። አስተያየት በሁለት ፓርትነር ወይም በሁለት ሰዎች መካከል የሚኖር ፍላጎት ይሆናል ውሳኔው ሴቷ መጨረሻ ላይ ራሷ መወሰን ከቻለች ማለት ነው። ይህን አሁን ኮሄሲቭ ኮንትሮል የምንለው ማስገደድን ግን የምንመለከተው በአብዛኛው ከፍርሃት የተነሳ ያኛው ሰው ሴቷ ብዙ ጊዜ የራሷን ኤጀንሲ ወይም የራሷን አምላክ የሰጣትን የመወሰን አቅም ሳትጠቀም እያስገደዱ፣ እያስፈራሩ ለምሳሌ እንዳትለብስ ማድረግ ገንዘቧን ባግባብ ጋራ ያፈሩትን ምረበረት ወይም ራሷ የሚያፈራችውን ገንዘብ ሙሉ ለሙሉ ወንዱ መቆጣጠር ሲጀምር ከዚያም ባሻገር ማንን ማግኘት እንዳለባት ያንንም ጓደኞቿን በመምረጥ ደረጃ ቤተሰቦቿ ላይ ያላትን ነገር ራሷ በአጠቃላይ ሴቷ የመወሰን አቅሟን ነጥቆ ሌላኛው ወገን ውሳኔውን ሁሉ በሷ ላይ ሲያሳርፍ ይሄ ኮሄሲቭ ኮንትሮል ከሚባሉት ምልክቶች አንዱ ናቸው። እንዳልኩት በጣም ከባድ ከሚያደርገው ለመለየት እንደኛ አይነት ማህበረሰብ ስፔሻሊ ለምሳሌ ልጆቻችንን እንቆጣጠራን ምክንያቱም አስፈላጊ ስለሆነ ስንቆጣጠራቸው ግን እየጎዳን ሳይሆን ወደሚያስፈልጋቸው እስከ አስራ ስምንት ዓመት እስከሚሞላቸው ይህን የምናደርገው አለ የዛን አይነት ለምሳሌ እንደ ጻን ልጅ ኤጅ ልጆች ምክንያቱም ስላላደጉ ነው የምንቆጣጠራቸው፣ ኃላፊነትም ስላለን ነው። ግን ልንጎዳቸው አደለም የምንቆጣጠራቸው። ሴቶችና ወንዶች መሀል ሁለቱ ተፈቃቅደው ፍቅር በጀመሩበት ወይም ትዳር በጀመሩበት ሁኔታ ውስጥ ወንዱ አብሶሉትሊ የሴቷን የመወሰን አቅም ሲነጥቅ ያንን ኮርሲቭ ኮንትሮል ነዋል። ገንዘቧን በተመለከተ፣ ጓደኞቿን በተመለከተ፣ ምን መልበስ እንዳለባት፣ የት መሄድ እንዳለባት ለዚህ በጣም ጥሩ ኤግዛምፕል ለምሳሌ ባህሏ ካልፈቀደ ጓደኞቿን እንኳ ማግኘት የማትችል ሴት አለች። ቤተሰቧቸዋ ጋር እንኳ መደወል ማትችላለች። ብጮቻችንን እንዲረዱት ለማድረግ በቅርብ አንድ ኤግዛምፕል ነበረኝ። ባሏ አግብቷ ካመጣት በኋላ አንድ ኢቭን የኢሚግሬሽን ኃይሏን እንድታይ እንኳን አያደርግም። ባሏ ማለት ነው። ስለዚህ በራሷ እዚህ ሀገር በሚኖራት የሲት ያላትን ከሌጋል ኢንስቲቱሽን ጋር የሚኖራትን ግንኙነት እሷ መወሰን አትችልም። የራሷን ኬስ ራሷን ፈልጋ እንኳን ማድረግ አትችል ብትፈልግ እንኳን በተለያየ በስድብ ጥሩ በሚመስል ለምሳሌ እኔ ነኝ አንቺ አታውቂም ሀገሩን ምናምን እያሉ ኮንቲኒስሊ የሴቷን ዲሞራላይዝ በማድረግ ሞራላን ዝቅ በማድረግ እሱ እንጂ እሷ ማሰብ እንደማትችል በማድረግ ሞራልን ስሜትን እየጎዳ በየቀኑ ያንን ሰው ወይም ያችን ሴት በየቀኑ ከሰውነት ውጭ የሚያደርጉ ስራዎችን መስራት ሲጀምር ይሄ ኮስ ኮንትሮል የምንለው ባህሪያቶቹ እንዲ ናቸው። በዋናነት አካል ላይ የሚደርስ ጉዳት ላያደርስ ይችላል። ወንዱም ወይም ባልየውም ማለት ነው። ነገር ግን አካል ጉዳት የበለጠ የመንፈስ ስብራትን የሚያደርጉ ከስድብ ሊሆን ይችላል። ሳሌ ሰውነቷ ላይ ያላትን የምትወዳቸውን ነገሮች በማራከስ ደረጃ ስሜቶቿን ሙሉ እንዳልሆነች፣ ብቁ እንዳልሆነች በየቀኑ በተደጋጋሚ በስሜቷና በሞራሏ ላይ የሚደረግ ስብራትና ዱላ በስድብ ሊሆን ይችላል። በተለያየ ሰው ፍላጎቶቿን በመገደብ ደረጃ አምላክ የሰጣትን የመወሰን አቅም በመንጠቅ ተከታታይነት ይሄ ማድረግ ሲጀምር ኮሄሲቭ ኮንትሮል የምንላቸው ምልክቶች ናቸው ማለት ነው። አሁን እንዳነሱት፣ በእርግጥ አንዱ የዚህ የአስገዳጅ ቁጥጥር ባህሪ መገለጫዎች በተለይም ስለዛ ጉዳይ ሰለባ የሆኑት በተለይም በሴቶች ዘንድ ይሄንን አንዳት ለብሺ ይሄንን እንዳታደርጊ፣ ከገሊት ወይም ከገሌ ጋር እንዳትገናኝ ብሎ ሌሎችን በማሳነስ ሌላው ቀርቶ በቤተሰቦቻቸው ወይም ወደ ውጭ የመውጣት የመንቀሳቀስ ነገሮች ላይ ሁሉ ቁጥጥር የማድረግ እንደሆነ ገልጸዋል። ከኛ ማህበረሰብ ልምድ አኳያ ለምሳሌ እነዚህን ነገሮች በዚህ መልክ ሳይሆን በተቃራኒው ይሄ የእሱ ባህሪ ነው፣ ተሳዳቢ ነው ወይም ተቆጪ ነው ወይም ደግሞ በጣም ቀናተኛ ስለሆነ ስለሚወደኝ ነው እንደዚህ አይነት ልብስ እንዳልለብስ የሚያደርገው ብለው እነዛን ራሳቸው ላይ ገደብ እንደተጣለባቸው፣ ቁጥጥር እንደተደረገባቸው ወይም ተሳዳቢነቱ የስነ ልቦና ወይም ስሜታዊ ጉዳቶች ቢያደርስም እንኳን ይሄ እሱ ባህሪ እንደዚህ ነው በሚል ለማቀለል ይሞከራል። ወይም ደግሞ ከልብም ማምኖበት በዛ መልክ ደጋግመው የሚሉ አሉ። ይሄን አስመልክቶ ምን አይነት ጉዳቶች ያደርሳል? ለጊዜው ባይሰማቸውም በሂደት የዚህ ውጤት ምን ሊሆን ይችላል? ስለእኛ አይነት ማህበረሰብ ደግሞ በጣም አንዳንዴ ግራ ላይ አጋባ ይችላል እንዲህ አይነት ነገሮች ምክንያቱም በባህላችን በሃይማኖቶቻችን በቤተሰቦቻችን እንደ ትክክለኝነት የሚወሰድባቸው ነገሮች አሉና ከዛ የተነሳ ምንድንነው ልዩነቱ ለምሳሌ በሃይማኖት ደረጃ ልብስ ሴቷ እንዲት ልበስ የሚል አለና ያንን ዲማንድ ማድረግ ምንድነው ችግሩ የሚል አርጊውመንት ወይም ደግሞ ክርክሮች አሉ ለእኔ አይ ቲንክ ሰው በግልጽ መሆን ያለበት ለምሳሌ ሴቷ ፈልጋ ሃይማኖቴ ነው እና ብላ ፈቅዳ ባደረገች ቁጥር የራሷን ፍቃድ ማዕከል አድርጎ ከተ ስለተነሳ ራሷ ነች በራሷ ሰውነት ላይ እየወሰነች ያለችው ማለት ነው። ለምሳሌ በእኛ አስተሳሰብ ውስጥ ስንመለከት ሴቷ አብዛኛው ወገጠረም በና አልፎ አልፎ እንዲሁም ብል ተምረዋል ወመካከል ሀገር በውጭም የምኖሩ ኢትዮጵያውያኖች ለምሳሌ በልጆች መውለድ ላይ ያን ያህል ምንም ማለት የማይችሉበት በቃ ስላገቡ ብቻ ባላቸው በየትኛውም ሰዓት ላይ እነሱ የመውለድ እቅድ እንኳ ባይኖራቸው ግን ስጋ ብቻ ስለሆነ ብቻ በሃይማኖት በተለያየ በኖርመም በባህላችንም ያለ ነገር ስለሆነ እነዚህ ነገሮች በጣም ከባድ ነው፣ ለሰዎች አንደርስታንድ ለማድረግ ሆይሲ ኮንትሮል። ይህን ስል ለኢትዮጵያውያን ወይም ለበሾች ብቻ አይደለም። ይሄ በአጠቃላይ በእኛም እዚህ በምንኖርበት ሀገር ረጅም ጊዜ ወስዶታል። አሁን እኛ ስቴት ብቻ ነው፣ ሌላው ስቴት እስካሁን ድረስ የኮሄሲቭ ኮንትሮል ወይም አስገድዶ አንድን ሰው ማስገደድን እንደ ወንጀል አድርጎ የተቀበለው በቅርብ ነው እና እንደ አንድ ባህሪ ቢታይም ግን የወንጀል ህግ አድርጎ አልተቀመጠም። ነገር ግን ስንመለከት ለምሳሌ አንድ ሰው ፊቱን ወይም ሰውነቱ ላይ ጉዳት ቢደርስና ቢደበደብ አሳልት ተብሎ ቻርጅ ተደርጎ ክሪሚናል ኮድ አለው ማለት ነው። በወንጀል ይጠየቃል። ዶሜስቲክ ፋምሊ ቫዮለንስ ኦርደር ይደረግበታል። በተጨማሪ ግን ያ ሰው የሌላኛው ሰውነት ላይ ጉዳት በማድረሱ ወንጀል አለ። አንዳንድ ጊዜ በገንዘብ አንዳንድ ከፍ ካለም ደግሞ እስከ አምስት ዓመት እስከ አስር ዓመት የሚያስቀጣ ወንጀል ጭምር ለምሳሌ አንድን ሰው ማነቅ የዚህ ኔ የምኖርበት ሀገር ላይ በአንድ ሰው በአንገቱ ማነቅ ማነቅ በራሱ አምስት ዓመት ያስቀጣል። ምክንያቱም በሰውነት ላይ የሚደርስ ነገር ስለሆነ ማለት ነው። ያን ሰው ይገለዋል፣ በተወሰኑ ሰከንዶች የአእምሮ ዳሜጅ ያመጣል ተብሎ ኮሄሲቭ ኮንትሮሊንግ ግን ስንመለከት ምክንያቱም በስሜት እና በሰዎች የሳይኮሎጂ የማሰብ አቅም ላይ ስለሆነ የሚያደርሰው ጉዳት ምሳሌ ያሉትን እንደው በምሳሌ ብናስረዳ የተሻለ ይሆናል። እኔ ብዙ ሴቶችን ከበኛ ማህበረሰብ ውስጥ ያሉ ብዙ ሴቶችን ጉዳይ ላይ የማገዝ እድሉ ነበረኝ እና በስራዊ በኩል የተረዳውን አንዷ ሼር ያደረገችኝ ባካፍል አድማጮች ለቲንክ የበለጠ ግልጽ ያደርጋል። ምን አለች? እኔ ያለች በሰውነቴ ላይ በጥፊ ቢመታኝ ሰንዝሮ የሆነ ነገር ቢል ያቁስል ይሽራል አለች። ነገር ግን በየቀኑ የሚሰድበኝ የሰውነቴ ላይ የሚሰጠኝ አስተያየት በየቀኑ ልፍቀው አልችልም፣ ላወጣው ራሱ አልችልም። ከጠገቤ ከተለያየሁት በኋላ እንኳን ስቲል አይምሮዋ ውስጥ ስታክ አድርጓል እና የበታችነት ስሜት እንዲሰማት ወርዝ እንዳልሆነች፣ ዋጋ የሌላት እንደሆነች በሰውነቷ ላይ ለአንድ ዓመት ለሁለት ዓመት በፓተርኑ ለምሳሌ በሪላሽንሽፕ ውስጥ ለረጅም ጊዜ ወይም በግንኙነት ውስጥ በረጅም ጊዜ በቆየ ቁጥር ተመሳሳይ ስድቦች ተመሳሳይ የሆነ እና ነገሮች እኔ በባህሪ ይላል አይደለ ገንዘብ መውሰድ እንዳትችል በሰውነቱ ኤጀንሲ የሚባለው የሰውን ፍቃድ እየተገደበ በመሄዱ አእምሮዋ ላይ የደረሰባት ጉዳት እስከ ዲፕሬሽን ብርት የሚባለውን ከዛም አልፎ የአእምሮ መቃወስ ገጥሟቸው ሆስፒታላይዝድ የሆኑ ሴቶችንም አውቃለሁ። ይሄን አሁን ስንመልከት የአእምሮ ጤንነት ላይ ያለን ግንዛቤ ይመስለኛል ለዚህ ለኮሄሲቭ ኮንትሮልን ቀለል አድርገን እንድና የሚያደርገው ምክንያቱም ጉዳቱ በረጅም ጊዜ ውስጥ በተከታታይ ሴቷን ከጥቅም ውጭ ነው የሚያደርጋት፣ ያልኩ እኔ እንኳን የማውቀው እኔ የምኖርበት ስቴት ውስጥ በእኔ በዚህ በአራት አምስት ዓመት ውስጥ እንኳን ስምንት ሴቶች አውቃለሁኝ ከዲፕሬሽን ጋር በተያያዘ። ምክንያቱም በጣም የአካል ጉዳት የለውም። አካል ጉዳት ስለሌለው በጊዜ መውጣት ስላቻሉ ስላልቻሉ ከግንኙነቱ ከአስር እና ከአስራ አምስት ዓመት በግንኙነት ውስጥ ኖረዋል። በኋላ ላይ ግን የአእምሮ መቃወስ ደርሶባቸው የአእምሮ ጤና የሚሰጡበት አካል ማገገሚያ ውስጥ ገብተው ከዛም በኋላ ያው እንደምናውቀው ብዙ ጊዜ የዚህ አእምሮ ጋር በተያያዘ የሚወሰዱ መድኃኒቶች ደግሞ ሌላ የፊዚካል ራሱን የቻለ የማወፈር ሰውነታቸውን የማቃወስ ነገር በመኖሩ ሎንግተርም ምንም ዩዝ ማድረግ የማይችሉ ትናንትና በጣም ከማግባታቸው ከዛ ሪሌሽን ከመግባታቸው በፊት የሚገርም ሕይወት የነበራቸው ሴቶች በዛ ሪሌሽን ውስጥ ከቆዩ በኋላ ከጥቅም ውጭ የሚሆኑበት ራሳቸው መርዳት የማይችሉበትና የሌሎችን እርዳታ የሚጠይቁበት ሁኔታ ውስጥ ገብተው እናያቸዋለንና አእምሮ ላይ የሚፈጥረው ጉዳት ቀውስ ህመም ቃላት ከሚበልጠው በላይ ነው እና አንዳንድ ጊዜ የአእምሮ ጉዳት የአእምሮ ጉዳት ስንል ዝም ብሎ የጊዜያዊነት ሳይሆን አንድ ጊዜ ያ ጉዳት ከተከሰተ በኋላ ማገገም የማይቻልበት የመቀወስ ውስጥ ገብቶ ሴቷ መመልሳ ህይወቷ መምራት እንዳትችል ስለሚያደርጋት፣ ከዚ አቅጣጫ ኮይስን ኮንትሮል ሲሪየስ የሆነ ጉዳት የሚያደርስ ልክ ሰውነት ላይ ሰው እንደሚደርሰው ሁሉ የአእምሮውን ጉዳት የሚያስከትል ነው ማለት ነው። ከወይዘሮ ሰብለ ወርቅ ታደሰ በብሪስበን ክዊንስላንድ የደቡብ ማህበረሰብ ማዕከል ማኔጂንግ ዳይሬክተር ጋር ያካሄድነው ቃለምልልስ በዚሁ አልተቋጨም። በቀጣይነት የክዊንስላንድ መንግስት ያስገዳጅ ቁጥጥርን ከሲቪል ወደ ወንጀል ህግነት እንዲበቃ ምን ግድ እንዳሰኙትና ለኢትዮጵያውያን ማህበረሰብ አባላት ያላቸውን ምክረ ሀሳብ ያጋራሉ።